ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ቪክቶሪያ የኮሮና ቫይረስ ገደብ ውስጥ በገባች የመጀመሪያው ቀን አራት ተጨማሪ ነዋሪዎቿ በቫይረሱ ተጠቁ። የምርጫ ቦርድ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት እነ እስክንድር ነጋ በእጩነት ተመዝግበው እንዲወዳደሩ ያሳለፈውን ውሳኔ ለማስፈጸም እንደሚቸገር ገለጸ። ማንቸስተር ሲቲ እና ሊቨርፑል ለእሁዱ የፍጻሜ ሻምፒዮን ሊግ ፖርቹጋል ገቡ፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ተጠባባቂ የቪክቶሪያ ፕሪምየር ጄምስ ሜሊኖ የፌዴራል መንግስቱ የወታደሮች እገዛ እንዲያደርግለት ለጠየቀው ጥያቄ ግብራዊ ምላሽ መስጠቱን በመልካም ጎኑ እንደተቀበሉት ገለጡ። ቪክቶሪያ በዛሬው ዕለት አርብ፣ ሜ 28 አራት በኮሮና ቫይረስ የተጠቁ ሰዎችን አስመዝግባለች። በትናንትናው ዕለትም ከ47 ሺህ በላይ ሰዎች የቫይረስ ምርመራ አካሂደዋል። አቶ ሚለኖ የፌዴራል መንግስቱን የአውስትሬልያ መከላከያ ሰራዊትን ስምሪት አስመልክተው ሲናገሩ ጥያቄው መቶ ስልሳ ያህል የአውስትሬሊያ መከላከያ ሰራዊት አባላት ቢያንስ ለሚቀጥሉት ሁለት ሳምንታት ወሸባ የገቡ ሰዎችን በር በማንኳኳት የቁጥጥር እገዛ እንዲያደርጉ ነው። የበር ማንኳኳቱ ተግባር የሚያከተተውም በኮሮና ቫይረስ የተያዙትንና ንክኪ ያላቸው የተባሉትን ግለሰቦች ቤት ነው። ተጨማሪ የመከላከያ ሰራዊት አባላቱ ለሚቀጥሉት ሁለት ሳምንታት አቅማችንን በጥፍ ያጎለብትልናል ብለዋል። ይህ በእንዲህ እንዳለም በቫይረስ ከተጠቁ ሰዎች ጋር ንክኪ ያላቸውን ክትትል የሚያደርገው የቪክቶሪያ መሥሪያ ቤት ዋና ኃላፊ የሆኑት ጄሮን ዋይመር ከሜይ 21 እስከ 23 ባሉት ቀናት ለቫይረስ ተጋላጭ ነበሩ ያሏቸውን ተጨማሪ ስፍራዎች ገልጠዋል። ቀደም ሲል በተጠቀሱት ስፍራዎች ላይም ሞርዲያሎክ የሚገኘው ስፖርቲንግ ክሎብ፣ ፕራራን የሚገኘው ስሬይ መንኪስ ሳንዌብ እና ፓላስ ሆቴልን አክለዋል። በሌላም በኩል የቪክቶሪያ ለአራተኛ ጊዜ የኮሮና ቫይረስ እንቅስቃሴ ገደብን ተከትሎ ባለሥልጣናት ክትባት ለመከተብ መመዘኛውን የሚያሟሉ ግለሰቦች እንዲከተቡ እያበረታቱ ነው። በቫይረሱ የተጠቁ ሰዎች ቁጥር 30 ሲደርስ 15 ሺህ የመጀመሪያና ሁለተኛ ንክኪ ያላቸው ግለሰቦች ወሽባ ለመግባት ግድ ተሰኝተዋል። የፌዴራል መንግስቱ ክትባት ከኮሮና ቫይረስ ወረርሽኝ መውጫ ቲኬት እንደሆነ አድርጎ እየገለጸ ሲሆን እስካሁን ከግማሽ ሚሊዮን በላይ አውስትራሊያውያን ሙሉ ክትባቶችን ተከትበዋል። አራት ሚሊዮን ያህሉ የመጀመሪያ ዙር ክትባት ወስደዋል። በሌላም በኩል የአንድ ሳምንት የኮሮና ቫይረስ ገደቦችን ተከትሎ ቪክቶሪያ እስከ 2.5 ቢሊዮን ዶላርስ የሚደርስ የምጣኔ ሀብት ጉዳት እንደሚደርስባት ተነግሯል። ይሁንና ተመኖቹ የተለያዩ ግምቶችን ያሳደሩ ናቸው። በአውስትሬሊያ አነስተኛ ንግዶች በኩል የምጣኔ ሀብት እጦቱ እስከ አንድ ቢሊዮን እንደሚደርስ ሲጠቁም የኤአይ ግሩፕ በበኩሉ እስከ 2.5 ቢሊዮን ሊደርስ ይችላል ብሏል። ይሁንና የግራታን ኢንስቲቱት ግና የአንድ ሳምንት የምጣኔ ሀብት ጉዳቱ እስከ 900 ሚሊዮን ድረስ እንደሚደርስ ገምቷል። ተጠባባቂ ፕሪምየር ጄምስ ሜላኖ የንግድ ተቋማት የፋይናንስ እገዛ እንደሚደረግና በመጪዎቹ ቀናትም ይፋ እንደሚሆን ተነግረዋል። የምርጫ ቦርድ በፌዴራል ጠቅላይ ፍርድ ቤት ሁለተኛ ሰበር ሰሚ ችሎት በእስር ያሉት የባልደራስ መሪዎች በእጩነት ተመዝግበው እንዲወዳደሩ ያሳልፈውን ብይን ለመተግበር እንደሚቸገር ገልጧል። ይህንኑ አስመልክቶ የአገር ቤት ዘጋቢያችን በፈቃዱ አባይ እንደሚከተለው አጠናቅሮታል። የፌዴራል ጠቅላይ ፍርድ ቤት በሁለተኛ ሰበር ሰሚ ችሎት እስክንድር ነጋ በእጩነት ተመዝገበው መወዳደር እንደሚችሉ ያሳለፈውን ውሳኔ ለማስፈጸም እንደሚቸገር የኢትዮጵያ ብሔራዊ የምርጫ ቦርድ አስታወቀ። ፍርድ ቤት በእስር ላይ ያሉት የባልድራስ ለእውነተኛ ዲሞክራሲ ፓርቲ አመራሮች ፕሬዚዳንት አቶ እስክንድር ነጋን ጨምሮ ስንታየው ቸኮል፣ አስቴር ስዩም እና አስካለ ደምሴ በመጪው ምርጫ በእጩነት ተመዝገበው እንዲወዳደሩ ብይን ያስተላለፈው ባሳለፈው ሳምንት ሰኞ ዕለት ነበረ። ፍርድ ቤቱ በተጨማሪም ምርጫ ቦርድ እስከ ቦታ አስራ ዘጠኝ ቀን ሁለት ሺ አስራ ሶስት ዓመተ ምህረት ድረስ ተገቢውን ትዕዛዝ ለምርጫ ወረዳዎች አስተላልፎ እንደ ፍርዱ እንዲፈጸም ትዕዛዝ ማስተላለፉን ከምርጫ ቦርድ የተገኘው መረጃ ያመለክታል። ምርጫ ቦርዱም ከትናንትና በስቲያ በእንዳለው ለባልደራስ ለእውነተኛ ዲሞክራሲ ፓርቲ በጻፈው ደብዳቤ የፍርድ ቤቱን ውሳኔ ለማስፈጸም እቸገራለሁ ብሏል። ለዚህም የምርጫ የእጩ ተመዝጋቢዎች ጊዜ ማለፍና ሌሎች ስራዎች በመጠናቀቃቸው ይህንን ለማድረግ የምችልበት የጊዜ ገደብ ተጠናቋል ብሏል በጻፈው ደብዳቤ መሰረት። ይህንንም አስመልክቶ ባልደራስ እውነተኝ ለእውነተኛ ዲሞክራሲና ፓርቲ እንዳስታወቀው የኢትዮጵያ ምርጫ ቦርድን ውሳኔ ተከትሎ አስቸኳይ ስብሰባ ተቀምጫለሁ ብሏል። በፍቃዱ አባይ ለኤስቢኤስ ሬዲዮ ከአዲስ አበባ። ጆዲ ማከይ ከኒው ሳውዝ ዌልስ ሌበር መሪነት ተሰናበቱ። ወይዘሮ ማከይ ከ2019 ጀምሮ የኒው ሳውዝ ዌልስ ተቃዋሚ ቡድን መሪ የነበሩ ሲሆን ሜይ 22 በተካሄደው የአፐር ሃንተር የማሟያ ምርጫ ፓርቲያቸው ማሸነፍ ባለመቻሉ አመራራቸው ጥያቄ ውስጥ ገብቷል። በማሟያ ምርጫው ሌበር በ2019 ከነበረው የ29 ፐርሰንት ድጋፍ ወደ 21 ፐርሰንት ዝቅ ብሏል። በ11 ቀናቱ የእስራኤል ፍልስጤም ግጭት ሳቢያ ተፈጽመዋል የተባሉ የሰብአዊ መብቶች ጥሰቶችን የተባበሩት መንግሥታት ድርጅት የሰብአዊ መብቶች ምክር ቤት ምርመራ እንዲካሄድ የውሳኔ ድምፅ ማሳለፉና ተከትሎ የጠቅላይ ሚኒስትር ቤንጃሚን ኔታንያሁ ገዲብ አማካሪ ማርክ ሬጌቭ ተቃውሟቸውን አሰምተዋል። በተመድ የተላለፈው ውሳኔ የእስራኤል በጋዛ ሰርጥ ያደረሰችው ወታደራዊ አየር ጥቃቶች በሰላማዊ ሰዎች ላይ ከተፈጸሙ የጦር ወንጀሎች ጋር ሊያያዙ እንደሚችሉ ጠቁሟል። የእስራኤል ውጭ ጉዳይ ሚኒስቴር በሐማስ የሽብር ድርጅት የተፈጸሙትን ወንጀሎች ማለባበሻ ምርመራ በመሆኑ እስራኤል ለተመድ ትብብር አታደርግም ሲሉ አስታውቀዋል። በሌላ በኩል ግና የሐማስ ቃል አቀባይ የሆኑት ሐዚም ካሲም ሐማስ የተመድን ሰብአዊ መብቶች ምክር ቤትን ውሳኔ በበጎ እንደሚቀበለውና በጋዛ ሰርጥ የተፈጸመው ጥቃትም ከጦር ወንጀል ጋር ሊያያዝ እንደሚችል ተናግረዋል። ማንቸስተር ሲቲ እና ሊቨርፑል እሁድ ለሚካሄደው የፍጻሜ ሻምፒዮን ሊግ ፖርቹጋል ገብተዋል። የሻምፒዮን ሊጉ ለማንቸስተር ሲቲ የመጀመሪያ ሲሆን ሊቨርፑል ግና ለፍጻሜ ሻምፒዮን ሲቀርብ ይህ ሦስተኛው ጊዜው ነው። ሊቨርፑል የ2012 የሻምፒዮኑ ሊግ አሸናፊ ለመሆኑም በቅቷል። ውድድሩ የሚካሄደው 16500 ተመልካቾች በሚገኙበት ፖርቶ ስታዲዮ ዲ ድራጋው ስቴዲየም ነው። ይህ በእንዲህ እንዳለም የስፔን ራያል ማድሪድ አሰልጣኝ ዚናዲን ዜደን ቡድናቸው የላልያጋ ውድድርን ማሸነፍ ባለመቻሉ ከአሰልጣኝነታቸው ተሰናብተዋል። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 63 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 77 የአሜሪካ ሳንቲም ይሸረፋል። አንድ የአውስትራሊያ ዶላር 33 ኢትዮጵያ ብር ከ13 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንባያ እናሰማልን። ፐርዝ ያካፋል። ዝቅተኛ 14፣ ከፍተኛ 21። አድላይድ በከፊል ደመናማ ይሆናል። ዝቅተኛ 7ት ከፍተኛ 17። ሜልበርን በከፊል ደመናማ ይሆናል። ዝቅተኛ 6፣ ከፍተኛ 14 ሆባርት በከፊል ደመናማ ይሆናል። ዝቅተኛ አራት ከፍተኛ 12። ካምብራ ማለዳ ላይ ውርጫማ ሆኖ ረፋዱ ላይ ፀሐያማ ይሆናል። ዝቅተኛ 3 ከፍተኛ 13። ሲድኒ ለከፋ ይችላል። ዝቅተኛ 10 ከፍተኛ 17። ብሪስበን በከፊል ደመናማ ይሆናል። ዝቅተኛ 9 ከፍተኛ 21። ዳርዊን ፀሐያማ ሆኖ ይውላል። ዝቅተኛ 19 ከፍተኛ 32። አዲስ አበባ ፀሐያማ ሆኖ ይውላል። ዝቅተኛ 11 ከፍተኛ Hi, hey, so what? ዜናውን ከማጠቃለያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ቪክቶሪያ የኮሮና ቫይረስ ገደብ ውስጥ በገባች የመጀመሪያው ቀን አራት ተጨማሪ ነዋሪዎች በቫይረሱ ተጠቁ። የምርጫ ቦርድ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት እነ እስክንድር ነጋ በእጩነት ተመዝግበው እንዲወዳደሩ ያሳለፈውን ውሳኔ ለማስፈጸም እንደሚቸገር ገለጠ። ማንቸስተር ሲቲ እና ሊቨርፑል ለውዱ የፍጻሜ ሻምፒዮን ሊግ ፖርቹጋል ገቡ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶትኮም ዶት ኤዩ አምሃሪክን ይጎብኙ።